በተከዜ ተፋሰስ የሚገኙ የትግራይና የአማራ አዋሳኝ አካባቢዎች በሕፃናት ላይ የሚያጋጥም መቀጨጭን ለመቀነስ ያስችላል የተባለውን የሰቆጣ ስምምነት ቃል ኪዳን አፈጻጸም ለማየት የተለያዩ የፌዴራል መንግስት ሚኒስትሮች አካባቢዎችን ጎብኝተዋል። ከጉብኝቱ በኋላም ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ተወያይተዋል። ሙሉጌታ ጽብሃ ዝርዝሩ ልኳል። የግብርና፣ የትምህርት፣ የጤና፣ የውሃና መስኖ፣ ኢነርጂ ሚኒስትሮች እንዲሁም የሰራተኛና ማህበራዊ ጉዳይ እና ፋይናንስ ሚኒስትር ዴታዎች በትናንትናው እለት በትግራይ ክልል ሁለት ወረዳዎች በግብርናና ጤና ትምህርት ስራዎች ላይ ያተኮረ ጉብኝት አድርጓል። ሚኒስትሮቹ ጉብኝታቸው ያካሄዱት የህጻናትን መቀንጨር ለመከላከል እየተሰሩ ያሉ ስራዎች ትኩረት በማድረግ ነው። የፌዴራሉ መንግስት ከፍተኛ ባለስልጣናት የተከዘ ተፋሰስ በሚያዋስናቸው የትግራይና የአማራ ክልል ወረዳዎች የህጻናትን መቀንጨር ለመቀነስ በተደረሰው የሰቆጣ ቃል ኪዳን ተብሎ በሚታወቅ ስምምነት ላይ እየተሰራ ያለው ስራ ተዘዋብረው ጎብኝተዋል። ከጉብኝታቸው በኋላ ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር የተወያዩት ሲሆን የትምህርት ሚኒስትሩ ዶክተር ጥላዬ ጌጤ ህዝብ የሚጠይቃቸውና በጋራ ልንፈታቸው የሚገቡ ብዙ ፍላጎቶች አሉ ብለዋል። ፎከስ አድርጎ መስራት ካልተቻለ እዛ አካባቢ ያለው ሁኔታ በጣም እኔ የትግራይ እንዲህ አይነት ትምህርት ቤት ይኖራል ብዬ አልጠበኩም። ግን በተጨባጭ አይጥና እባብ እየተሯሯጡ የሚማሩበት ዳስ ውስጥ ነው ያገኘ ናቸው አየር ጸባዩም ሁኔታ አኳያ በዛ ላይ ተምረው ብቁ ዜጋ ይሆናሉ የሚል መጠበቅ አስቸጋሪ ነገር ነው። ከመምህራንም ከማንም መጠበቅ አስቸጋሪ ነው። ስለዚህ እኛ ይህንን ካጠናቀቅን በኋላ መስራት ያለብንን ስራ እንሰራለን። በዋናነት ግን ህዝቡን አመለካከቱን ለውጦ ባለቤት ሆኖ ስራውን እንዲመራው ማድረግን የክልሉ ማስተባበሪያ ጽህፈት ቤት ስራ ነው የሚል ሀሳብ ነው ያለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ያሉን ችግሮች የሚፈቱ በትብብር ነው ብለዋል። ስትጎበኙት የነበረ የትምህርት የሌላም የሌላም የዚህ አካባቢ ብቻ አድርገን አንወስደው። ይሄ በራሱ ምክንያት የሁለቱን ክልሎችንም የአማራ ክልልም የትግራይንም ጨምሮ እንደ አንድ ኮሪደር በዚህ አካባቢ ለውጥ እናምጣ። የተለየ ችግርም አለ እናውቃለን፣ ግን የተለየ ስራ በመስራት ለውጥ እናምጣ ነው እንጂ በሌሎች ቦታዎች የሉም ማለት አይደለም። በሌሎች ቦታዎችም ያሉ ቻለንጆች ናቸው። መጎብኘቱ እንዳልነው ነው ማመን ነው ያየው ነው ቀደም ነው ከተጠ ላይ ሲል ነበር እንደዚህ አይነት ነገር ትግራይ አልጠበቅኩም። ዌል ኦፍ ኮርስ ብዙ ነገርም ስለሚባል ብዙ እድገቶች፣ ብዙ ለውጦች ከዛም አልፎ በተለየ ተጠቅሟል ስለሚባል ላይ ገመት ይችላል። ሰው ሲያይ ነው ሁሉንም ነገር የሚያየው ይሄ የዘራፊ አገር የማዕት መንትፎ የሄደ አገር ማዕት ሌባ የተደበቀበት የአገር ሀብት የተከማችበት ተደርጎ ነው የሚወሰደው። ባህር ማዶ ያለ ሀገር በሚመስል ደረጃ ማለት እውነታው ይሄ ነው። በ2020 ዓ ም የሕጻናትን መቀንጨር በአካባቢው ወደ ዜሮ ለማውረድ በተያያዘው መርሃ ግብር መሰረት እየተሰራን ነው ያሉት ደግሞ የትግራይ ክልል የርዕሰ መስተዳደር አማካሪ አቶ ኃይለ አስፋ ናቸው። በአማራ ክልልና በትግራይ ክልል ተዋሳኝ አካባቢዎች የሚሰራ ስራ ነው። አብዛኛው የተከዝ ንፋስ ተከትሎ የሚሰራ ስራ ነው። ይህኛው አካባቢ ለምን ትመረጥ ከካልን በተለይ ሰቆጣ አካባቢ ስንመጣ ና በትግራይ አካባቢ ስንመጣ ተመሳሳይ የሆነ የድህነት ደረጃ ያላቸው አካባቢዎች ናቸው። ተመሳሳይ የሆነ የኢኮኖሚ ችግር ያለው አካባቢ ነው። ማህበራዊ ችግር ያለው አካባቢ ነው። ስለዚህ እዛ ያሉ ህዝቦችም እና ህጻናትም በከፍተኛ ጉዳት ያላቸው አካባቢ ናቸው። አሁን ወደ ትግራይ ካብ ስንመጣ በአገር አቀፍ 38 ነው፣ በትግራይ ደግሞ 39 ፐርሰንት ያለው በእነዚህ ወረዳዎች ደግሞ ወደ 46 ፐርሰንት ያለው አበረች። አንዳንድ ወረዳዎች ለምሳሌ እንደ ነሳ ሳምር ደግሞ ወደ 54 ፐርሰንት ይደርሳል። ይህ ስናየው 54 ፐርሰንት የተፈጠረው ህጻን ስታንትድ ነው ወይም ደግሞ መቀንጭር አለበት ካል የማሰብ ችለታው የመማር ችለታው የመስራት ችለታው በጣም ደካማ ነው። አምራች አይደለም ለማለት ነው ተይቶ ተብሎ ነው የሚታሰው ያለውና ይህን መቀየር ማለት የሚቀጥለው እንጀራ ነፈጠም ጀነሬሽን አምራች እንዲሆን ታማ አቅም እንዲኖረው የማድረግ የሚሰራ ስራ ነው ያለውና፣ ስምምነቱ በሚገባ ተግባራዊ ለማድረግ የሁለቱንም ክልሎች ህዝቦች ጥቅም በጋራ ማረጋገጥ ይቻላል ሲሉ አቶ ኃይለ ተናግሯል። በአማራም በትግራይ ክልል ያለው ህዝቦች ተመሳሳይ ናቸው። ተመሳሳይ ህዝብ ያለው አንድ አይነት አላማ ነው ያላቸው። አንድ አይነት የጥቅም ግንኙነት ነው ያላቸው። አንድ አይነት ችግር ነው ያላቸው። ስለዚህ እነዚህ ብሎ ክልሎች ተማሳሳይ የሆነ ሆነ ይኸው ስላላቸው እነዚህ ክልሎች አብረው ከሰሩ ተጋግዘን ከሰራን አብረን ደግሞ ካለማ ነው ትልየ ተከዘፋሪ አብረው ካለማ ነው በዛ አካባቢ ይመጣው ለውጥ የጋራ ጥቅም ነው የሚሆነው ማለት ነው። ስለዚህ ሁለቱ ተጠቃሚ ህዝቦች ስራል ማለት ነው። ስለዚህ በአማራ ክልል ተማሳሳይ አደረጃጀት አለ። በትግራይ አሁን ያለውን አደረጃጀት ፒዲዮ ነው ያለውን አደረጃጀት አለ። በዋናው ወደ ፌዴራል መንግስት ከፍተኛ የመንግስት አመራሮችም አሉ። ይሄን አሰባስበን ከሰራን ህዝቦቹ ተማሳሳይ የሆነ ለውጥ ያመጣል ማለት ነው። ስለዚህ ፋይዳ ምንድን ነው? ህዝቦች አንድ እንደሆነ የሚያሳይ ነው። የፌዴራል ከፍተኛ አመራሮቹ በአማራ ክልል ተመሳሳይ ጉብኝት አካሂደዋል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቅለብ